ዮሐንስ፣ እንደምን አልክ? እንደምን አልክ ነጋሽ። ምንድን ነው፣ ከአዲስ አበባ ወደ ጅጅጋ የሚወስደው መንገድ፣ በተለይ በባቢሌና ሀረር መካከል የተኩስ ልውውጥ ነበረ የሚል ዘገባ ከጠዋት ጀምሮ እየተናፈሰ ነው እዚህ፣ በተለያየ ማህበራዊ መገናኛ ዘዴዎች። ምንድን ነው የሆነው? ምናልባት ተከታትለኋል ብዬ አስባለሁ። ማንን ጠየቅ? ምንስ መልስ አገኘ? አመሰግናለሁ ነጋሽ። ያው የአሜሪካ ኤምባሲ ያወጣውን መግለጫ በድረገጽም ተመልክቻለሁ ያለው እሱም በየፌስቡኩ በተለያዩ ማህበራዊ ድረገጾች የእሱ ነው ኮት እየተደረገ እየተበተነ ያለው ኤምባሲው ያው ዜጎቹ እንዲጠነቀቁ ብሎ ለዜጎች ያወጣው መግለጫ ነው። ሐረርም ድሬዳዋም፣ ጅጅጋ አካባቢ ያሉ የማውቃቸው ጓደኞችንም እየደዋወልኩ ለማረጋገጥ ሞክሬ ነበረ ከሐረር እስከ ጅጅጋ ሚኒባስ ሹፌር ሆኖ የሚያመላልስ ሰው እንደነገረኝ ምንም አይነት ነገር እንደሌለ፣ አንድ ዙር ደርሶ ሁለተኛ እየተመለሰ እንደሆነ፣ በአካባቢው የተለየ የጸጥታ ጥበቃም ሆነ የተለየ ወታደራዊ እንቅስቃሴ እንደሌለ፣ ዛሬ ምንም አይነት ሰላማዊ ሁኔታ እንዳለ ነው የነገረኝ። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምንም አነጋግሬያቸው ነበረ። እሳቸውም እኛ የማይሰነዋል መግለጫው ግን ምንም አይነት የተፈጠረ ተኩሱም የለም ምንም ነገር የለም የሚል ምላሽ ነው የሰጠኝ። ከዚህ ውጪ የኢትዮጵያ ዜና አገልግሎት ጠቅሰው የመንግስት ኮሚኒኬሽን ድረገጽ ላይ የተለቀቀ ዜና ላይ ምንድን ነው የሚለው ዶክተር ነገር የለ ጮበ ስለዚህ ጉዳይ ተጠይቀው በዜና በኢትዮጵያ ዜና አገልግሎት በኩል ምንም አይነት የተፈጠረ ተኩሱም ምናምን የለም። ሁሉ ክልሎች በዚህ በፊት በድንበር አካባቢ ማለትም ክልልና የኦሮሚያ ክልል በድንበር አካባቢ ግጭቶች ነበሩ። ይህንን ግጭት ለመፍታት ደግሞ ሁለቱ ክልል ፕሬዚዳንቶች ተሰራርመዋል። ይህንን ጥረብን በመስረት በማድረግ ደግሞ የማካለል ስራ እንቅስቃሴ ተጀምሯል። ከሁለቱም ክልሎች እና ከፌዴራል መንግስት ባለሙያዎች የተወከሉ እና ወደዛ አካባቢ ወደተባለው ባቢላ አካባቢ ይህን የማካለል ስራ የሚሰሩ ሰዎች ተንቀሳቅሰው ነበረ። የአካባቢ ሰዎች ደግሞ ስላላወቋቸው እንደዚህ አይነት ስራ አሰሩም ብለው ከለከሏቸው። ያለምንም ጸብ፣ ያለምንም ቶክስ እሺ ብለው ጥሎ ወጡ እንጂ ከዚህ ውጪ የተፈጠረ ተኩስም የተፈጠረ ግጭትም የለም ነው ያሉት ዶክተር ነገሪ ሌንጮ። ይህንን መሰረት አድርጌ ተደጋጋሚ ደውዬ ነበረ የአሜሪካ ኤምባሲ የፕሬስ አታሼ ለማግኘት የእሳቸው ስልክ ስለማይሰራ በአሜሪካ ኤምባሲ በኩል ሀሳባቸውን ማካተት አልቻልኩም። ነጋሽ ከየት መጣ ማለት ይቻላል እንዲህ አይነት መረጃ ለዩናይትድ ስቴትስ ኤምባሲ መቼም እነሱም እንደኛው ምንጭ ይኖራቸዋልና ከየት ሊያመጡት እንደሚችሉ ወይም ያ ምንጫቸው ምን እንደሆነ ምንም የታወቀ ነገር የለም። ብዙ ጊዜ እንደዚህ ነገሮች የማወቅ ዕድሉ ከባድ ነው። እነሱ ሰፋ ያለ ነው እጃቸው በተለያዩ መንገዶች መረጃዎችን የሚያሰባስቡበት ጉዳይ ይኖራል። በተለያየ ጊዜዎች ነበሩ ከዚህ በፊትም የኢትዮጵያ ላይ ችብር ጥቃት ይካሄዳል ተብሎ ጠቅላይ ሚኒስትሩም እኛ የምናውቀው ነገር የለም ብለው መልስ የሰጡበት ሁኔታ ነበረ። በአጋጣሚ ሆነው ኢትዮጵያ ውስጥ የተፈጠረ ችግር አልነበረም። የሆነ ሆኖ ግን በተለያዩ ሀገራት ምንድነው የተለመደው፣ የአሜሪካ መንግስት በተለያዩ ከኤንጂኦችም ከተለያዩ የራሳቸው የስለላ ተቋማትም በሳተላይትም በተለያዩ ቴክኖሎጂ ተጠቅሞ የሚያገኙትን መረጃ የእነሱ ዜጎች ወደዛ አካባቢ ቢሄዱ ጥቃት እንዳይደርስባቸው የሚያወጡት መግለጫ ነው። በጣም አመሰግናለሁ ዮሐንስ ገብረ እግዚአብሔር። ለጊዜው ከዚህ በላይ ብዙ የሚባልለት ነገር አይደለም፣ ግን ተከታትለህ እንደምትነግረን ተስፋ አደርጋለሁ። አመሰግናለሁ። እንግዲህ እኔም ነገር